The voice of America. Be away. Yeh, ya yeah, America radio tabiano.

በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 5 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሶሎሞን አባተና ጤና ይስጥልን ቆንጆ ይታየናል። በአማራ ክልል በሰሜን ወሎ ዞንና በአፋር ክልል የሚገኙ ሁለት ተጎራባች ቀበሌዎች ነዋሪዎች

በየጊዜው በሚነሳና በሚበርድ ጠብ ሲጋጩና ሲታረቁ ቢቆዩም አሁን ግን የአስራ ሁለት ሰው ሕይወት ያጠፋ የከረረ ግጭት መፈጠሩን የአካባቢዎቹ ነዋሪዎች ተናግረዋል። የአፋር ወረዳ የሰበማ ወረዳ ድርድር ያደርጋሉ። ብዙ ጊዜ ማለት ነው። ያስታርቋቸዋል። ግን ከታረቁ በኋላ ኑሮው እንደ ሕፃን ጠብ ይነሳን። ጠቡ አሁን

ሁለት ህዝቦች እኮ ሌላው እኮ ሽግር አይደለም እኮ አፈሮቹን ገብቷል አግርቷል ወልዷል ሴቶቹ የእነሱ ሴቶቹ ወልዷል። የክልሉ ባለስልጣናት የተጠቀሰውን ያህል ብዛት ያለው ሰው መሞቱን አረጋግጠው የተመረጡ ሽማግሌዎች ችግሩን ለመፍታት ጥረት ማድረጋቸውን እና ሁኔታው አሁን መብረዱን ይናገራሉ።

የሀገር ሽማግሌዎች አካባቢ የሀገር ሽማግሌዎችና ሃይማኖት አባቶችም የጸጥታ መዋቅሩም ግጭቱን እንዲበርድ ማድረግ ችለዋል። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት የሱዳን ፕሬዚደንት ኦመር አልበሽር ከዩናይትድ ስቴትስ ጋር ሀገራቸው የምታደርጋቸውን ድርድሮች በሙሉ ማቋረጣቸውን ይፋ አድርገዋል። ይህንን እርምጃ የወሰዱት

የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በሱዳን ላይ የተጣሉት ማዕቀቦች ሙሉ በሙሉ መነሳታቸውን አስመልክቶ የመጨረሻ ውሳኔያቸውን በማዘግየታቸው እንደሆነ ተነግሯል። የተባበሩት መንግስታት ድርጅት በብጥብጥ በሺዎች የተቆጠሩ ሰዎች በተገደሉባት ማዕከላዊ ኮንጎ ውስጥ 38 ተጨማሪ የጅምላ መቃብሮችን አግኝተናል እያለ ነው። ሌሎችም ዜናዎች አሉ።

አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሱዳን ፕሬዚደንት ኦመር አልበሽር ከዩናይትድ ስቴትስ ጋር የሚደረጉ ድርድሮችን በሙሉ ማቋረጣቸውን አስታውቀዋል። አልበሽር እርምጃውን የወሰዱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሱዳን ላይ የተጣሉት ማዕቀቦች ሙሉ በሙሉ የሚነሱበትን የመጨረሻ ውሳኔያቸውን በሚያደርጉበት በዛሬው ቀን

ጉዳዩ በተጨማሪ የሶስት ወር ጊዜ እንዲዘገይ ማድረጋች በማድረጋቸው የተነሳ መሆኑን የሱዳን መንግስት መገናኛ ብዙኃን ዘግበዋል። የቀደሙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስተዳደሩን ባለፈው ጥር ወር ለተተኪያቸው ለሚስተር ትራምፕ ከማስረከባቸው አስቀድመው ሱዳን ላይ የተደነገጉት ማዕቀቦች አንዳንዶቹ ለስድስት ወር እንዲ ዘገይ እንዲነሱ ማስፈጸሚያ ትዕዛዝ አስተላልፈው ነበር። ፕሬዚደንት ትራምፕ

በጉዳዩ ቋሚ የሚሆነውን ውሳኔያቸውን የሚሰጡበት የጊዜ ገደብ ዛሬ ሲሆን በምትኩ ማዕቀቦቹን በጊዜያዊነት ያነሳውን የቀደመ ትዕዛዝ ለሶስት ወር እንዲራዘም አዲስ ትዕዛዝ ትናንት ፈርመዋል። ዩናይትድ ስቴትስ እንደ ኤሮፓውያን አቆጣጠር በ1997 ሱዳን ላይ ማዕቀብ የጣለችባት ለመጀመሪያ ጊዜ የአልቃይዳ መሪ ኦሳማ ቢንላድን በዋና ከተማዋ በካርቱም እንዲኖር በመፍቀዷ

በሽብርተኝነት ደጋፊ መንግስትነት ፈርጃት እንደሆነ ይታወሳል። ከዚያ በኋላ ዳርፎር ውስጥ የሰብአዊ መብት ጥሰቶችን ፈጽማለች በሚሉት ክሶች የተነሳ ሌሎች ማዕቀቦች ተጨምረውባታል። የቀድሞ ፕሬዚደንት ባራክ ኦባማ ሱዳን ማዕቀቦቹ በቋሚነት እንዲሰረዙላት ከፈለገች ማሟላት ያለባትን እርምጃዎች አስቀምጠዋል

ለዳርፉር ግጭት መፍትሄ እንድትፈልግ የሱዳን የሰብአዊ እርዳታ ድርጅቶች ግጭት ወዳለባቸው አካባቢዎች እንዲገቡ እንድትፈቅድና በጸረ ሽብርተኝነት እንቅስቃሴዎች ከዩናይትድ ስቴትስ ጋር እንድትተባበር የሚጠይቁት ይገኙባቸዋል።

ይሁን እንጂ ሱዳን የተጠየቀውን ማማሏታዋን በደንብ የሚገመግም የውጭ ጉዳይና የብሔራዊ ጸጥታ ምክር ቤት የሰው ኃይል ስለሌለ ማዕቀቦቹ እንዲቀጥሉ የሰብአዊ መብት ተሟጋቾች እንዲሁም በዩናይትድ ስቴትስ ምክር ቤት የሁለቱም ፓርቲዎች ሴኔተሮች ያሉበት ቡድን ፕሬዚደንት ትራምፕን ሲያሳስብ ቆይቷል።

ካለፈው ነሐሴ ወዲህ በብጥብጥ በሺዎች የተቆጠሩ ሰዎች በተገደሉባት በማዕከላዊ ኮንጎ 38 ተጨማሪ የጅምላ መቃብሮች መገኘታቸውን የተባበሩት መንግሥታት ድርጅት አስታወቀ። ከአሳይ ክፍለ ግዛት ውስጥ በጠቅላላ የተገኙት የጅምላ መቃብሮች 80 መድረሳቸውን የመንግሥታቱ ድርጅት የኮንጎ ሰላም አስከባሪ ተልእኮ አስታውቋል።

ከካሳይ ክፍለ ግዛት ከብጥብጡ ሸሽቶ ከሀገር የተፈናቀለው ሰው ብዛት 1.3 ሚሊዮን እንደሚደርስ የድርጅቱ ሪፖርት አመልክቶ 30 ሺህ ሰዎች ደግሞ ወደ ጎረቤት አንጎላ መሰደዳቸውን ገልጧል።

ሰሜን ምስራቅ ናይጄሪያ ውስጥ በተከታታይ በደረሱ የአጥፍቶ ጠፊ ጥቃቶች ቢያንስ 17 ሰዎች መገደላቸውን የሀገሪቱ ፖሊሶች ተናገሩ። ትናንት ማክሰኞ ማታ ማይዱጉሪ ከተማ ውስጥ አራት አጥፍቶ ጠፊዎች ባፈነዷቸው ቦምቦች ከ20 የሚበልጡ ሰዎችንም አቁስለዋል። አብዛኞቹ የጸጥታ ጥበቃ ኬላዎች ላይ የተሰማሩ ሲቪል ሚሊሻ አባላት መሆናቸውን ነው የከተማይቱ ፖሊሶች የገለጹት። ከአጥፍቶ ጠፊዎች ውስጥ ቢያንስ አንዷ ሴት

መሆኗን የሚሊሽያ ኃይሉ ቃል አቀባይ ተናግረዋል። ቦኮ ሀራም በየገበያውና የፍተሻ ኬላው ለሚያደርሳቸው ጥቃቶች በይበልጥ አዋቂ ሴቶችንና ታዳጊ ልጃገረዶችን ቦምብ እያስታጠቀ ማሰማራቱን አባብሷል።

የዛምቢያ ፓርላማ ለዘጠና ቀናት የሚቆይ አስቸኳይ ጊዜ አዋጅ ጣለ። የሀገሪቱ ፕሬዚደንት የሁኔታውን አስፈላጊነት ባለፈውም ሳምንት አሳስበው ነበር። አዋጁ አሁን በሀገሪቱ ውስጥ ያለውን የፖለቲካ ቀውስ ይበልጥ ያባብሳል የሚሉ የፖለቲካ ተንታኞች ይደመጣሉ።

በነሐስ ማዕድን በበለጸገችው ሀገር የባህር በር በሌላት ዛምቢያ በጣም የሚያስፈልጓትን የመዋለ ንዋይ አፍሳሾች ሊያሸሽ እንደሚችልም እየተሰማ ነው። አኒታ ፓውል ከጆሐንስበርግ ያስተላለፈችው ዘገባ አለ፣ ሶሎሞን ክፍል ያቀርበዋል። ይህ በዛምቢያ አዲስ የተጣለው የአስቸኳይ ጊዜ አዋጅ ለፕሬዚደንቱና ለወታደሮች ተጨማሪ ሥልጣን ይሰጣል። ፕሬዚደንቱ አዋጅ እንዲወጣ ጥሪ ያቀረቡት ባለፈው ሳምንት የሰዓት ቃጠሎ ደርሶ

ዋና ከተማዋ የሚገኘውን የገበያ ስፍራ ካወደመ በኋላ ነበር። ጥቃቱን ያደረሱት ጥቂት የሀገር ፍቅር የሌላቸው ዜጎች ናቸው ሲሉ የተናገሩት ፕሬዝደንት በመረባረብ እርምጃ መውሰድ ባይቻል ኖሮ በሀገሪቱ የሶሻልና ምጣኔ ሀብታዊ ዕድገት ላይ ከባድ ጥፋት ሊያደርስ የሚችል አቅም ነበረው ብለዋል። ምክር ቤቱ የአስቸኳይ ጊዜ አዋጁን ትላንት በሙሉ ድምፅ አጽድቋል። በፓርላማው የተቃዋሚ ፓርቲ አባላት ድምፅ አልሰጡም። ምክንያቱም ፕሬዝደንት ኤድጋር ሉንጉ

ባለፈው ወር ንግግር ሲያደርጉ 48ቱም ተቃዋሚዎች ረግጠው በመውጣታቸው ስለታገዱ ነው። የተቃዋሚዎቹ መሪ ሐኪንዴ ሂቺሌማም በሀገር ክህደት ወንጀል ክስ ካለፈው ሚያዚያ ወር ጀምሮ በእስር ላይ ይገኛሉ። የተቃዋሚ ፓርቲው ቃል አቀባይ ቻርልስ ካኮማ ለብሔራዊ ልማት የአንድነት ፓርቲ የአስቸኳይ ጊዜ አዋጁን በመቃወም ድምፅ ይሰጥ ነበር፤ ምክንያቱም የዜጎችን መሠረታዊ መብቶች ይገድባል

ባዕዳን መዋለ ንዋይ መዳቢዎችንና ጎብኚዎችንም ያሸሻል ሲሉ አስረድተዋል። የመዋለ ንዋይ መዳቢዎችና ጎብኚዎች የአስቸኳይ ጊዜ አዋጅ ወደ ተደነገገበት አገር መምጣት ይፈራሉ። ያፈሰሱት ገንዘብ ዋስትና ይኖረው እንደሆነ እርግጠኞች አይሆኑም። አንዴ ዛምቢያ ከገቡ በኋላ የደህንነታቸው ጉዳይም ያሳስባቸዋል። በዛምቢያ እያሽቆለቆለ ያለው የነሐስ ዋጋና

የኃይል ቀውስ የሀገሪቱን ኢኮኖሚ ዕድገት ክፉኛ መጉዳቱ ይነገራል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዋይት ሀውስ በተዋጣ ሁኔታ ስራውን እየሰራ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ተናግረዋል። ፕሬዚደንቱ ይህን ያሉት

ባለፈው ዓመት የምረጡኝ ዘመቻ ያካሂዱ በነበረበት ወቅት የበኩር ልጃቸው ዶናልድ የሩሲያ መንግስት ጠበቃ እንደሆኑ ከተነገረ አንድ ሰው ጋር ተገናኝተው የዲሞክራቲክ ፓርቲውን እጩ ሂለሪ ክሊንተንን ለማሸነፍ የሚረዳ መረጃ መካፈላቸውን የሚያሳዩ ኢሜሎች ከወጡ በኋላ

ዋይት ሀውስ ቀውስ ውስጥ ገብቷል እየተባለ የሚናፈሰውን ወሬ ለማስተባበል እንደሆነ ተገልጿል። ዛሬ ቀለል ያለ የስራ ፕሮግራም እንዳላቸው የተነገረው ፕሬዚደንት ትራምፕ የሚያተኩሩት በሀገሪቱ የጤና ጥበቃ ዋስትና ህግ፣ የግብር ቅነሳና ማሻሻያ እንዲሁም ሌሎች በርካታ ጉዳዮች ላይ እንደሆነ ተናግረዋል። በመጽሄት ክፍለ ጊዜ በዝርዝር የሚቀርብ ዘገባ ይኖረናል።

The United States President Donald Trump Zari would a France I wanna Paris to Gall. Trump, Trump.

ከአሁን ቀደም የሽብር ጥቃት ደጋግሞ ያገኛትን ከተማ አደገኛ ብለው ሲያንቋሸዋት ወደ ነበረችው ወደ ፓሪስ የሄዱት ከፈረንሳይ ፕሬዚደንት ኤማኑኤል ማክሮን ጋር በጸረ ሽብር ጉዳዮች ላይ ለመነጋገር እና የዩናይትድ ስቴትስ ወታደሮች ወደ አንደኛው የዓለም ጦርነት በገቡበት አንድ መቶኛ ዓመት መታሰቢያ ላይ ለመገኘት መሆኑ ተገልጿል። የሚስተር ትራምፕ ከአንድ ዓመት በፊት ፓሪስን እጅግ በጣም በጣም ከቁጥጥር ውጭ የሆነች አደገኛ ከተማ እንዳሏት ከዚያ ወዲህም እስላማዊ መንግስት ቡድን

በሚያደርሰው ጥቃት ምክንያት የዓለም ታላቅ ከተማነቷ ኮስሷል ሲሉ መናገራቸው ይታወሳል። በቅርቡ ደግሞ ከፓሪሱ ዓለም አቀፍ የአየር ንብረት ስምምነት ዩናይትድ ስቴትስን ባስወጡበት ጊዜ የተመረጥኩት የፒትስበርግን እንጂ የፓሪስን ሕዝብ እንደወከል አይደለም ብለው ነበር። ይሁንና አሁን ፕሬዚደንቱ ለሁለት ቀናት በሚያካሂዱት ጉብኝት

አዲስ ተመራጩ የፈረንሳይ ፕሬዚዳንት ማክሮን ጋር ይገናኛሉ። ከጦር ሰራዊት ባለስልጣናት ጋር ምሳ ለመብላትና የናፖሊዮን ቦናፓርት ሐውልትን እንደሚጎበኙ ተገልጿል። አርብ ደግሞ የትልቁ የፈረንሳይ አብዮት ብሔራዊ በዓል ባስቲ ቀን ላይ ይገኛሉ ተብሏል።

በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል ምርመራ ቢሮ ስራ አስኪያጅ እንዲሆኑ ያጯቸው ክሪስቶፈር ሬይ ዛሬ የመሰኛው ምክር ቤት የሹመት ማጸደቂያ ሸንጎ ፊት ቀርበው በሰጡት ቃል የፌዴራል ምርመራ ቢሮው የሚመራው ሐቁን ህጉንና

ህጉን በተከተለና ወገናዊ ያልሆነ ፍትህ በመሻት ብቻ እንደሚሆን አስገንዝበዋል የተከላካይ ጥብቅና ባለሙያው የቀድሞ የፍትህ ሚኒስቴር ባለስልጣን ሬይ ከመወሰኛው የፍትህ ኮሚቴ አባላት የተሰነዘሩ ጥያቄዎችን እያስተናገዱ ናቸው ዜናው አበቃ

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 5 2009 ዓ ም ምሽት ፕሮግራም ነው።

ልጅ ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያን ቤተሰቦችን የሚመለከት አንድ ዝግጅት አለን። ወደ አሜሪካ ሄጄ ልጄን ለወልድ ነው፣ ኦ እሱኮ፣ እሷኮ አሜሪካ ነው የተወለደችው የሚሏችሁ ከበዙ በጉዳዩ ላይ የዩናይትድ ስቴትስ ኤምባሲ የሚለው አለ።

ይህ ሕግ ለሁሉም ይሠራል አሜሪካ ውስጥ ልጅ መውለድም ሆነ አሜሪካ ውስጥ በሚገኙ የሕክምና ተቋማት ውስጥ ሕጋዊ ሰነድ ይዞ አገልግሎት ማግኘትም ሕጋዊ ነው ለአገልግሎቱ ክፍያ መፈጸም ግን ግዴታ ነው ዋሽንግተን ዲሲ እና ሌሎች አካባቢዎች የሚኖሩ ኢትዮጵያውያንስ በዚህ ጉዳይ ምን ይሆን የሚሉት

ደጋግመው ሰዎችን የመርዳት እንግዲህ በማወቅም ባለማወቅ ይችላል ለመርዳት በሚደረገው ጥረት እነዛም ሰዎች ከአገልግሎቱ የወጡበት ሁኔታ አለ። ምክንያቱም ያ ቤት በጣም ብዙ ሰዎችን በማስተናገድ ማለት ነው። ቀደም ሲል የሰማችኋቸው አሁን ከሰማችሁት በፊት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባለስልጣን ናቸው። ዘገባ ይኖረናል።

አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአማራ ክልል በሰሜን ወሎ ዞንና በአፋር ክልል የሚገኙ ሁለት ተጎራባች ቀበሌ ነዋሪዎች

በየጊዜው በሚቀሰቀስ ግጭት ሲጋጩና ሲታረቁ ቢቆዩም አሁን ግን የአስራ ሁለት ሰዎች ህይወትን ያጠፋ የከረረ ግጭት መፈጠሩን የሁለቱ አካባቢዎች ነዋሪዎች እየተናገሩ ነው። ለግጭቱ መሰረታዊ መፍትሄ የሚሰጥ አካል በመጥፋቱም

የሚጠፋው የሰው ህይወትና በስጋት ቀያቸውን ጥለው የሚሰደዱ ሰዎች ቁጥር እየጨመረ መምጣቱን ይናገራሉ። የክልሉ ባለስልጣናት የተጠቀሰውን ያህል ቁጥር ሰው መሞቱን አረጋግጠው የተመረጡ ሽማግሌዎች ችግሩን ለመፍታት ጥረት ማድረጋቸው ማድረጋቸውና ሁኔታው አሁን መብረዱን ይናገራሉ። ዝርዝሩን ጽዮን ግርማ ይዛለች።

በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ ሶዶማ ቀበሌ በአፋር ክልል ውስጥ ከሚገኘው ጭፍራ ወረዳ ጋር ተጎራባች እንደሆነ የአካባቢው ነዋሪዎች ይገልጻሉ። የሁለቱ ተጎራባች ነዋሪዎችም ለረጅም ጊዜ አብረው የኖሩና ተጋብተው የወለዱ ጎረቤታሞች ናቸው ይላሉ። ግን ደግሞ በየጊዜው በመካከላቸው ግጭት ይፈጠራል፣ የሰው ህይወት ይጠፋል።

ሽማግሌ ገብቶ ያስታርቃቸዋል እንደገና ደግሞ መልሰው ይጋጫሉ ይላሉ ባለፈው እረቡ ሰኔ ሀያ ስምንት የተከሰተው ግጭትም የዚህ አካል ነው ይላሉ ከሁለቱም ወገን ያነጋገርናቸው ነዋሪዎች ለዚህ እለት ግጭት መነሻ የተለያየ ምክንያት ይሰጣሉ ሁለቱም ቀድሞ ጥቃት የፈጸሙት እነሱ ናቸው በሚል ይካሰሳሉ በሁለቱም ወገን የታመነው ግን ከእረቡ ሰኔ ሀያ ስምንት እስከ አርብ ሀምሌ አንድ ቀን ባደረጉት የሶስት ቀን ውጊያ የአስራ ሁለት ሰው ህይወት በሁለቱም ወገን መጥፋቱን ነው

በአሁኑ ወቅት አካባቢው ላይ አለ ባሉት ስጋት የተነሳ ስማቸውን እንዳልጠቀስ አጥብቀው የጠየቁኝ ግጭቱ የተቀሰቀሰበት ቀበሌ አቅራቢያ የሚገኙ ነዋሪ ይህን ፕሮግራም ሰምቶ መፍትሄ የሚሰጥን አካል ካለ ሁኔታውን እንደ ገለልተኛ ወገን ሆኜ ላስረዳ ይላሉ። እነ ይሄ ሰላም ኮሚቴ የሚባሉ የአፋር ወረዳ የሰበማ ወረዳ ድርድር ያደርጋሉ፣ ብዙ ጊዜ ማለት ነው። ያስታርቋቸዋል፣ ግን ከታረቁ በኋላ ዙሮ እንደ ህጻን ጠብ ይነሳል። ጠቡ አሁንም ይቀሰቀሳል፣ ምክንያቱም

ትልቁ መሰረታዊ ችግር የዛም ቦታ ጃራ የሚባለው ቦታ የአማራ ነው ወይስ የአፋር የሚባል ካርታ ተይዞ አማራ መሆን የሚገባው ከሆነ ለአማራ፣ ለአፋር የሚገባው ከሆነ ለአፋር ማድረግ ነበር ትልቁ መፍትሄ። ይህ ግን አልሆነም።

አማራውም ሲጠይቅ አማራ ነው ይባላል። አፋሮም ሲጠይቅ የአፋር ነው ይባላል። በአፋር ክልል የምክር ቤት አባል የሆኑትና በዚህ ጉዳይ ላይ ከዚህ ቀደም በሽምግልና ላይ የተቀመጡ አቶ ሀሰንና መሀመድ የተባሉ አዛውንቶች በስልክ አነጋግሬ ነበር። ሀሳባቸውን እንደተረዳሁትም አቶ ሀሰን የሁለቱ አካባቢ ሕዝቦች የተጋቡና የተዋለዱ ናቸው ይላሉ። ሁለቱ ሕዝቦች እኮ ችግር አይደለም እኮ አፋሮቹ አግብቷል ወልዷል፣ ሴቶቹ የእነሱ ሴቶቹ ወልዷል በብዙ ጊዜ

ጎረቤቶች ስለሆነ ብዙ ጊዜ እኮ ነው የሚገባው። አቶ ሀሰን የሚያስረዱት ሁለቱ ህዝቦች ጎረቤታሞች ናቸው፣ ግን ደግሞ ሁልጊዜ ጸብ ይፈጠራል። ከዛ በሽማግሌ ይታረቃሉ፣ እንደገና ደግሞ መልሰው ይጣላሉ። ትልቁ ችግር ከሁለቱም አካል

ነፍስ የሚያጠፉ ሰዎችን ለህግ አለማቅረብ፣ እንደዚሁም ደግሞ ችግራቸውን ለዘለቄታ እንዲፈቱ የሚያስችል መፍትሄ የሚሰጥ አካል የለም ይላሉ። አቶ መሀመድም እዚህ አካባቢ በየጊዜው እንደሚገዳደሉ ገልጸው አሁን በመካከላቸው ፌዴራል ፖሊስ ገብቶ ሁኔታውን ማረጋጋቱን ይናገራሉ። አሁኑም ሁለተኛ ከዛ በኋላ የሰማግሌዎች የተሰብሰበው አሁን በኋላ እንዳትገደለው እናንተ ጎረቤት ነው ብዬ ነበር ከዛ በኋላ

አንድ ወር በኋላ ተገደሉ። አልካዱ ልዩዎች ያረና ኮንትሮላ ልዩዎች የግምል የነበረው ልዩ በደልኩ ሁለተኛ ፍርድማ። በሁለቱም ወገን ያነጋገርኳቸው ሰዎች ከዚህ ቀደም አንድ ወይም ሁለት ሰው ህይወት እንደሚጠፋ ገልጸው የአሁኑ ግን የከረረና ለሶስት ቀናት የቆየ የሞተውም ሰው ቁጥር ከፍተኛ ነው ይላሉ። የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የአስራ ሁለት ሰዎች ህይወት ማለፉን አረጋግጠው አሁን

ሁኔታው ተረጋግቷል ይላሉ። እንግዲህ በነዚህ አካባቢዎች በተለያዩ ጊዜያት ቀደም ባሉትም ጊዜያት ግጦሽ፣ በውሃ እና በመሳሰሉት ምክንያቶች ግጭቶች ይፈጠራሉ። ህብረተሰቡ እነዚህን ግጭቶች የሚፈታባቸው መንገዶች አሉት የራሱ የቆየ ባህልና ልምድ። አሁን በቅርቡም እነዚህ ወሰን ቀበሌዎች አካባቢ ግጭቶች ተፈጥረው ነበር። በእነዚህ ግጭቶች ምክንያት እንደተባለው የሰው ህይወት ጠፍቷል። የሁለቱም ክልሎች

መንግስታትም አካባቢ እግር ሽማግሌዎችና የሃይማኖት አባቶችም የጸጥታ መዋቅሩም ግጭቱን እንዲበርድ ማድረግ ችለዋል ከዛ በተረፈም አንደኛ በዚህ ሂደት ውስጥ የሚጠየቁ አካላትን ተጠያቂ ለማድረግ ሁለተኛ የህብረተሰቡ ግንኙነት ወደ ነበረበት እንዲመለስ የአካባቢ ነዋሪዎችና ሽማግሌዎች የሃይማኖት አባቶች ታዋቂ ሰዎች ሽምግልናና ውይይት ላይ ናቸው ችግሩን ማቆምም ችለዋል

በዘለቄታውም ደግሞ የህብረተሰቡ ግንኙነት ወደ ነበረበት እንዲመለስ እየሰሩ ናቸው ማለት ነው። አቶ ሀሰን በበኩላቸው እንዲህ ያሉ ሽምግልናዎች በየጊዜው እንደሚሞከሩም ይገልጻሉ። ሞክረን እኮ በመንግስቱም ሆነ በሰሀገሩ ሽማግሌዎቹም ያዳረጉ ነው። በፊት ተደርጎ ነበረ። እንደገና ተመልሶ ተጠርቆ ዜና አንድ አንድ ዋር ሁለት ዋር እንደዚህ ቆይቶ እንደዚህ እንደገና። የአማራ ክልል የአካባቢው ነዋሪም ይህንኑ ያረጋግጣሉ። የሰው ህይወት መጥፋቱ ከሚቀጥል ሁነኛ መፍትሄ

ያስፈልጋልም ይላሉ። በድጋሚ ለድጋሞ ለእኔ አሳሳቢ ትልቅ ጉዳይ ነው ብዬ የማምንበት ነገር ስለሆነ ይህንን የድንበር ጉዳይ መለየት አለባቸው ነ ለይተው የማይገባው አካል አይገባህም መባል አለበ እኔ የአማራዎቹ ካልሆነ አማራ ያገኝ ምን የድፍረት የሆን አይኑን ጨፍ ነው ፍርድ አልሰጠውም ጨፈር ከሆነ አፋር

አማራ ክሆነ ደግሞ አማራ መሆን አለበት። አቶ ንጉሱ ጥላሁን በዚህ አካባቢ የወሰን ችግር ስለመኖሩ የተነሳ ነገር የለም። የአካባቢው ችግር እስካሁን እየተፈታ የሚገኘው በሽምግልና ጭምር ነው። ይህ ደግሞ እየተሰራበት ነው ይላሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ

ከአሜሪካ ድምፅ ሬዲዮ መጽሔትን ነው እያደመጣችሁ ያላችሁት። የተሰማው የዕለቱ አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በግጭትና በተፈጥሮ አደጋዎች አካባቢዎች የሚኖሩ ሕፃናት ትምህርት በገንዘብ እጥረት ሳቢያ አደጋ እንዳንዣበበበት የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ አስታውቋል።

ከሚፈለገው ገንዘብ አሥራ ሁለት ከመቶ ብቻ ማግኘቱንም አመልክቷል። ድርጅቱ በኢትዮጵያም ከሁለት መቶ በላይ የመጀመሪያ ደረጃ ትምህርት ቤቶች መዘጋታቸውን የዩኒሴፍ መግለጫ ጠቁሟል። መለስካቸው አማሃ ተጨማሪ አለው። የዩኒሴፍ መግለጫ እንደሚለው ግጭቶችና በአደጋ ምክንያት ውድመት በደረሰባቸው አካባቢዎች የሚኖሩ በሚሊዮኖች የሚቆጠሩ ሕፃናት ትምህርት በገንዘብ እጥረት ምክንያት ለአደጋ ክፉኛ ተጋልጧል።

ለእነዚህ ህጻናት ትምህርት ከሚፈለገው 932 ሚሊዮን ዶላር ዩኒሴፍ በእጁ የገባው 115 ሚሊዮን ዶላር ብቻ እንደሆነም ዓለም አቀፉ ድርጅት ያወጣው መግለጫ ያስረዳል። ገንዘቡ ቢገኝ 92 ሚሊዮን ለሚሆኑ

በገጠማቸው ችግር ምክንያት መደበኛም ሆነ ኢ መደበኛ ትምህርት ለማግኘት ላልቻሉ ህጻናት ማስተማሪያ የሚውል ነው። የቡድን ሀያ መሪዎች ጉባኤ በጀርመን ሃምበርግ ከተማ ባለፈው ሳምንት መጨረሻ ላይ በተከናወነበት ወቅት የዩኒሴፍ የበጎ ፈቃድ አምባሳደር ወጣት ሙዙን አልመላህን ለመሪዎቹ ያቀረበችው ጥሪ ጥሩ ምላሽ እንደሚያገኝ ከኒውዮርክ የዩኒሴፍ ቢሮ ክርስቶፈር ታይዲ ለቪኦኤ ተስፋቸውን ገልጸዋል።

አዎ፣ በእርግጥ ተስፋ አለን። እንደሚመስለኝ የጠየቅነውን ድጋፍ ባገኘን ጊዜ በዚያው መጠን ውጤትና ፍሬ ያለው ስራ እንደምናከናውን ያለፈ ሥራችን የሚያረጋግጠው ነው። በጣም በአስቸጋሪ ሁኔታ ለሚኖሩ ሕፃናት ምን ማድረግ እንደምንችልም አሳይተናል፣ እና ይህን እድል መጠቀም ነበረብን እና

መሪዎቹ እነዚህ ሕፃናት የሚያልፉበትን አስቸጋሪ ጎዳና እንዲገነዘቡት ይረዳን ይመስለኛል። ታይድ ያክለውም የዚህን ጥሪ አስፈላጊነት በሌላ መልኩ አስምረውበት መልእክቱን አስተላልፈዋል። ይህንን ካልነዘና እንደሚመስለኝ የማይዘነጋ ቁም ነገር እንዳለ እናስታውስ። ምናልባት ብዙዎቹ ዓለም አቀፍ በጎ አድራጊዎች

ስለ ሰብአዊ ቀውስ በሚያስቡበት ጊዜ አስቀድሞ ስለ ትምህርት እያሰቡ ይሆናል እና በተለመደው መንገድ መጀመሪያ የሚመጣላቸው ሕይወትን የመታደግ ተግባራትን ማከናወን ነው። ለምሳሌ የጤና እንክብካቤ፣ ክትባት ወይንም ሌሎችን ጥበቃዎች ማከናወን ነው። እነዚህ ሁሉ አስፈላጊነታቸው አይጠረጠርም፣ ግን ትምህርትን መዘንጋት አንችልም። መልእክቱ ያ ነው። ምክንያቱም ትምህርት ሕይወት አድን ነው።

በቀውሶች ምክንያት ሕፃናት ትምህርት ቤት መሄድ ስላልቻሉ አንድ ትውልድ መጥፋት የለበትም። እነዚህ ሕፃናት ናቸው ነገ ሐኪሞች የሚሆኑት ሀገር የሚገነቡትም እነዚሁ ናቸው እና ዛሬ ካልተማሩ መጨረሻ የሚጎዳው አገር ነው። በዓለም ከፍተኛ ግጭት በሚካሄድባቸው አንዳንድ አካባቢዎች ለዩኒሴፍ የትምህርት መርሃ ግብር ማከናወኛ ያጋጠመው የገንዘብ ጉድለት የተለያየ እንደሆነም መግለጫው ያመለክታል።

በኢራቅ የ36 በመቶ፣ በሶሪያ የ64 በመቶ፣ በየመን የ74 በመቶ፣ እንዲሁም በመካከለኛው አፍሪካ ሪፐብሊክ የ78 በመቶ ጉድለት ታይቷል። በኢትዮጵያም ለሕፃናትና ለወጣቶች የትምህርት ተደራሽነት በአጠቃላይ የተስፋፋ ቢሆንም በተፈጥሮና ሰው ሠራሽ አደጋዎች ሳቢያ የትምህርት ስርዓቱ አሁንም ለአደጋ ተጋላጭ ነው ብሏል መግለጫው። ባለፉት ሁለት ተከታታይ ዓመታት የተከሰተው ድርቅ

ብዙ ህጻናትን ትምህርታቸውን እንዲያቋርጡ አስገድዷቸዋል። የትምህርት ጥራቱንም ቁልቁል አውርዶታል ይላል የዩኒሴፍ መግለጫ። በዚህ የትምህርት ዓመት ማብቂያ ላይ ከ200 በላይ የመጀመሪያ ደረጃ ትምህርት ቤቶችም ተዘግተዋል። እንደ ኤውሮፓ አቆጣጠር በ2017 ዓ.ም ከ ከሁለት ሚሊዮን በላይ የሚገመቱ ሕፃናት ትምህርታቸውን እንዲቀጥሉ ድጋፍ ይሻሉ።

ከእነዚህ መካከል 100 ሺህ የሚሆኑት ህጻናት ከመንደራቸው የተፈናቀሉ እንደሆኑ የሚያስረዳው ይህ መግለጫ፣ 369038 ስደተኛ ህጻናት ደግሞ ተጨማሪ ድጋፍ የሚፈልጉ ናቸው ብሏል። ይህ በኢትዮጵያ ያለውን የዩኒሴፍ የትምህርት መርሃ ግብር ማካሄጃ ገንዘብ ጉድለት በዚህ ወር 57 በመቶ ያደርሰዋል።

ዩኒሴፍ ለኢትዮጵያ መርሃ ግብሩ የሚፈልገው ገንዘብ 11.6 ሚሊዮን ዶላር ሲሆን እስካሁን ያገኘው አምስት ሚሊዮን ዶላር ብቻ እንደሆነ መግለጫው ይናገራል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የበኩር ልጃቸው ዶናልድ

የሩሲያ መንግስት ባለስልጣን ናቸው ብሎ አምኖባቸው ከነበረ አንዲት ግለሰብ ጋር የሂለሪ ክሊንተንን የፕሬዝደንትነት ፍክክር ሊጎዳ ይችላል ተብሎ የታሰበ መረጃ ስለማግኘት ለመነጋገር ተገናኝተው እንደነበር የወጡ መረጃዎችን የሚያጠናክሩ የኢሜል ልውውጦችን ይፋ አድርገዋል። ልጅየው

እነዚህ ኢሜሎች ትራምፕ እንዲሁም በምርጫ ሂደቱ ወቅት የዘመቻ ቡድናቸው ከሩሲያ መንግስት ጋር ተመሳጥረዋል በሚል የገቡበትንና እስካሁንም መውጫና መቋጫ ያልተገኘለትን ችግር ይበልጥ ያባባሰው መሆኑ እየተሰማ መሆኑን የዋይት ሐውስ ዘጋቢያችን ፒተር ሃይንላይን ዘግቧል። ትዝታ በላቸው ታቀርበዋለች።

በትንሹ ዶናልድ ትራምፕ ማለትም ዶናልድ ትራምፕ ጁኒየር ትላንት ማክሰኞ ይፋ የተደረጉት ኢሜሎች የሚናገሩት የሩሲያ መንግስት አቃቤ ሕግ ናቸው የተባሉ ግለሰብ የጥቅስ መጀመሪያ ሩሲያና መንግስቷ ለሚስተር ትራምፕ ያላቸው ድጋፍ አካል የሆነ እጅግ አንገብጋቢና በከፍተኛ ደረጃ የተያዘ መረጃ የጥቅስ መጨረሻ ሊያካፍሏቸው ያቀረቡላቸውን ጥሪ በደስታ መቀበላቸውን ነው።

ፕሬዚደንት ትራምፕ ስለ ጉዳዩ የሰጡትን እጥር ያለች ባለ አንድ መስመር መግለጫ የዋይት ሀውስ ቤተ መንግስት ምክትል ቃል አቀባይ ሳራ ሃከቢ ሳንደርስ ለጋዜጠኞች በንባብ አሰምተዋል። ልጄ ከፍ ያለ ምግባር ያለው ሰው ነው፣ ግልጽነቱንም አደንቃለሁ። ከዚያ በተረፈ ሁሉን ነገር የምትወው ለራሱ ለጠበቃውና ከጠበቃው ውጭ ላሉ ነው

ከዚያ ውጭ የምጨምረው አንዳች ነገር አይኖረኝም። በእነዚህ ትላንት ይፋ በተደረጉ ጉዳዮች ላይ ተቃዋሚዎቹ ዴሞክራቶች ፈጣንና ቆፍጠን ያለ ምላሽ ሰጥተዋል። ኢሜሎቹ ዋይት ሀውስ ክሊንተንን ለማሸነፍ የዘመቻ አከናዋኞቹ ከሩሲያ ጋር መመሳጠርና ሴራ የነበራቸው ስለመሆኑ እስካሁን ይዞት የቆየውን ክህደት ዋጋ ቢስ አድርገዋቸዋል ብለዋል።

ኢሜሎቹ መመሳጠርና መስተጋብር የነበረ ስለመሆኑ በአስተዳደሩና በፕሬዝዳንቱ ዘንድ ተይዞ ለቆየው የመግፋት ሐሳብ ፍጻሜ አብጅተውለታል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የህዳጣኑ ዲሞክራቲክ እንደራሴዎች መሪ ቼክ ሹመር ናቸው። በሌላ በኩል ደግሞ ሪፐብሊካንም እንደራሴዎች ያመኑት አንድ ሐቅ አለ።

የነዚህ ኢሜሎች ጉዳይ የሚጥለው ጠባሳ መልካም ገጽታን የሚያኖር አይደለም። በእርግጥ እኒያ አቃቤ ሕግ የተባሉ ሴት የክረምሊን ወኪል መባላቸውን ነገር ቢክዱም በእጃቸው ነበር የተባለው መረጃ ይህንን ያህል ለጉዳት የሚሰጥ አልነበርም ቢባልም፣ የሴኔቱ አብላጫ እንደራሴዎች መሪ የሆኑት ሪፐብሊከን ሚች መኳነል አሁን እየተካሄዱ ላሉት የምርምር ስራዎች ድጋፋቸውን ገልጸዋል።

መላውን ምርመራ እያካሄደ ባለው የስለላና መረጃ ጉዳዮች ኮሚቴ ላይ ብዙ እምነት አለኝ። ሴናተር በር እና ሴናተር ዋረን ጉዳዩን በአግባቡ ይዘውታል፣ የሚደርሱበትንም ይነግሩናል። የዶናልድ ትራምፕ ጁኒየር ኢሜሎች ቀደም ሲል ተነስተው የማያውቁ የህግ ጥያቄዎችን እያስነሱ ነው።

የምርጫ ሕግ ባለሙያ የሆኑት በኒው ዮርክ ዩኒቨርሲቲ የባፈሎ የሕግ ትምህርት ቤት ባልደረባው ጄምስ ጋርድነር ከቪኦኤ ጋር በስካይፕ ተነጋግረው ነበር። እንዲህ አይነቱ ሁኔታ ከዚህ ቀደም ተነስቶ አያውቅም። ምንም እንኳን የተጻፉ ድንጋጌዎች ቢኖሩንም

እጅግ በጣም ያልተለመዱ በሆኑ በእንዲህ አይነት አጋጣሚዎች ላይ ተፈጻሚ እንዲደረጉ የተጠየቅበት ጊዜ ግን አልነበረም። ትራምፕ ልጅየው ማለትም ትራምፕ ጁኒየር የሚናገሩት አንዳችም ጥፋት እንዳልፈጸሙ ነው። ከሩሲያ ይቱ አቃቤ ህግ ጋር በተገናኙ ወቅትም አንዳችም የሚረባ መረጃ አላገኘሁም ብለዋል። ወደ ተከታዩ የመጽሔት ርዕስ እናልፋለን።

አስመራ ከተማ በዕድሜ ጠገብ ህንፃዎችና የከተማ አቀማመጥ የአፍሪካ ታሪካዊ ከተማ በመባል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መዝገብ ላይ ሰፍራለች። የአስመራ ሪፖርተራችን ብርሃኔ በርሄ ተጨማሪ አለው።

የአስመራ ከተማ በያዘቻቸው ጥንታዊና ታሪካዊ ቅርሶችን ስነ ህንፃ በዓለም አቀፍ የትምህርትና ሳይንስና ባህል ድርጅት ዩኔስኮ መዝገብ ላይ እንድትሰፍር እንደ አውሮፓውያን አቆጣጠር ሐምሌ 8 2017 በፖላንድ መዲና ክራኮ በተካሄደው የድርጅቱ 41ኛ መደብኛ አመታዊ የኮሚቴ ስብሰባ እንድትሰፍር ተወስኗል። አስመራ ከተማ በዓለማዊ ቅርስ ላይ እንድትሰፍርና ታዋቂነት እንድታገኝ ያደረጋት ዘመናዊ ስነ ህንፃ ማለት አርት ዴኮ ከ15 በላይ የሚሆኑ የህንፃ

ቅዶችን ስለያዘችና አስደናቂ የከተማ ፕላን፣ የመንገድ ስርዓትና አደባባዮች ስላላት እንዲሁም በአንድ የተወሰነ አካባቢ ብዙ ድንቅ የሆኑ ታሪካዊ ህንፃዎችን የያዘች በመሆኗ እንደሆነ ታውቋል። ይህን አስመልክቶ አንዳንድ የአስመራ ነዋሪዎች በተለያየ መንገድ ስሜታቸውን ገልጸዋል። አስመራ ተወልዳ እንዳደገችና ለረዥም ጊዜ እንደተቀመጠች

የገለጠችው ወይዘሮ ነገሰት ስሜቷን በእንደዚህ ትገልጣለች። ከም ተቀማጢት ናይ ስመራን ከም ነባሪት ናይ ስመራን ብጣዕሚ ዓብ ሓበን ስማዓኒ የአስመራ ነዋሪ እንደመሆኔ ከፍተኛ ደስታና ክብር ይሰማኛል። ይህ ለእኔ ብቻ ሳይሆን ለመላዊ የኤርትራ ህዝብ የሚሰማ ነው። ይህንን ዳር ለማድረስና ጥረት ላደረጉት እንዲሁም ለመላዊ ኤርትራ ህዝብ እንኳን ደስ ያላችሁ። ላለሁ ለእኔ

በዩኔስኮ መመዝገቡ ብቻ ሳይሆን ሁሉም የአስመራ ተቀማጭና ሌሎች ጎብኚዎችም እነዚህን ህንጻዎች የመንከባከብና የመጠበቅ ትልቅ ኃላፊነት እንዳላቸው ለማስገንዘብ ወዳለሁ። አስመራ ውስጥ ለ51 ዓመት የተቀመጡ አቶ ተክሌ ኪሮስ በወገናቸው እንዲህ ስሉ ገልጠዋል።

ኢጣሊያውያን ንባዕሎም እንኸነብሮ አንበር ንወፂ ናይሎም እምነት ኣይነበሮም ዝግባይ ዘይግባይ ጣሊያናውያን ገዢዎች ሊኖሩባት ነበር። አስመራን የገነቧት ማንም የበዓድ ገዢ እንዲ ዓይነት ከተማ በአፍሪካ አንጹ አያውቅም። የእኛና የጣሊያናውያኑ ታሪክ በክፉና በድግ የተሳሰረ ነው።

እናም አሁን አስመራ በዩኔስኮ ቅርስነት መዝገብ መስፈሯ ይገባታል ባይነኝ። እንዲያውም ብዙ ዘግይቷል። በመሆኑም ይህን ሁሉ ጥረት ላካሄዱ ሰዎች እንኳን ደስ ያላችሁ ላለሁ። ሌላው የአስመራ ተቀማጭ አቶ መሐመድ አሰናይ በበኩሉ

ከም ተቀማጠ አስመራን ከም ኤርትራውን ዝለዓለ ክብርን ሓበንን ይስማዓኒ። እንደ አስመራ ነዋሪና እንደ ኤርትራዊነቴ ታላቅ ደስታና ኩራት ይሰማኛል። ምክንያቱም ይህን ጉዳይ ለማስፈጸም ላይ ታች ያሉ ሰዎች ድካም ውጤት ነው። ሺህ ጊዜ ቅርሶች ቢኖሩህም ያለነዚህ ሰዎች ጥረት በዓለም እውቅና ሊያገኝልህ አይችልም።

ለቱሪዝም መስህብነትም ትልቅ አስተዋጽኦ እንዳለው ነው የሚሰማኝ። አስመራ የአፍሪቃ ዘመናዊት ከተማ በሚል መጠሪያ የተዘጋጀው 1300 ገጾችን የያዘው ዝርዝር ሰነድ እንደ አውሮፓውያን አቆጣጠር በ2016 ነበር ለዩኔስኮ የቀረበው። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃኔ ለዘገባው

በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ ሁለት ሰዓት ከምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ አለን። በፌስቡክና ና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አድርጉን፣ ተነጋገሩ ስርጭቶች

ቻችንን ከኦዲዮ ናው ቪኦኤ ሆን ኤምኦቢአይ እንዲሁም አፖቻችንን በነጻ ጭናችሁ በሞባይል ስልኮቻችሁና ታብሌቶቻችሁ ላይ በቀላሉ ልትከታተሉን ትችላላችሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የረቡዕ ምሽት ስርጭት ነው። አሁን ከምሽቱ ሶስት ሰዓት ከ33 ደቂቃ ሆኗል። አዲስ አበባ ላይ አጭር የፕሮግራም ማሳሰቢያ አለን።

ለጥያቄው መልስ የጥያቄው መልስ በውይይት ርዕስ ለውይይት ርዕስ የተመረጠው

ከሁለት ሳምንታት በፊት የኦሮሚያ ክልል በአዲስ አበባ ላይ ያለውን ጥቅም ለማስጠበቅ በሚል በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅን የተመለከተ ይሆናል። ረቂቅ አዋጁ ከመጽደቁ በፊት በሕዝብ ውይይትን እንደሚደረግበት ቢገለጽም፣ ከወዲሁ ግን በርካታ ተቃውሞዎችን እያስተናገደ ይገኛል። ሌሎችንም ጥያቄዎች ይቀስቅሷል። ይህንን ጉዳይ በተመለከተ ያላቸውን ሀሳብ እንዲያካፍሉን በጥያቄው መልስ ሁለት እንግዶችን ጋብዘናል።

ዶክተር ዮሐንስ ዘለቀ በዋሽንግተን ዲሲ የተፈጥሮአዊ ታሪክ ቤተ መዘክር የናቹራል ሂስትሪ ሚውዚየም የጥናት ቡድን አባል ናቸው። ቀደም ባለው የኢትዮጵያ ቆይታቸው ደግሞ የባህል ሚኒስቴር ባለሙያ ነበሩ። ዶክተር ብርሃነ መስቀል አበበ ደግሞ በዋሽንግተን ዲሲ ነዋሪ ናቸው። የህግ የፖሊሲና የቢዝነስ አማካሪ ናቸው።

የኦሮሚያ ክልል በአዲስ አበባ ላይ ያለውን ጥቅም ለማስጠበቅ በሚል የወጣውን ረቂቅ አዋጅ በተመለከተ ከሁለቱ እንግዶች ጋር ለሚደረገው ውይይት ጥያቄዎቻችሁን በድምፅ 2022059942 የውስጥ መስመር 14 ላይ ላኩልን። በኢሜይል ነው ምልከው ጥያቄ ያላችሁ እንደሆን ደግሞ ሆን አት ቪኦኤ ኒውስ ዳት ካም ላይ ልትልኩልን ትችላላችሁ። በጥያቄዎቹ

በጥያቄ በዚህ ውይይት ተሳተፉ። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። ፕሮዲሰሯ ብርሃን ኃይሉ፣ ቴክኒሻኑ ዳን ክራፍተን፣ አስተናጋጆቻችሁ ሰሎሞን አባትና ቆንጂ ታየነን። አሁን አሜሪካና ሕዝቧ የዩናይትድ ስቴትስ ንቅርታን

የዩናይትድ ስቴትሷ ቨርጂኒያ ግዛት ውስጥ ጥላቻን ነቅቶ እየታገለ ባለ አንድ ማህበረሰብ ውስጥ የቪኦኤዋ ዴብራ ብሎክ ተዘዋውራ ያጠናቀረችው ዘገባ አለ። ቆንጅታየ ለዛሬ የአሜሪካና ህዝቧ ፕሮግራም ይዘዋለች።

ከዋሽንግተን ዲሲ ወጣ ብሎ ቨርጂኒያ አሌክሳንድሪያ ከተማ ዴልሬይ የሚሉት ቀበሌ አለ። ባለፈው ሰሞን ታዲያ በዚያ መንደር በዛፎችና መኪናዎች ላይ የጥላቻ መልእክት ያዘሉ ሰሌዳዎች ተንጠልጥለው፣ በየመኪናው ላይ ደግሞ ወረቀቶች ተሸጉጠው ታይተዋል። ሰሌዳዎቹ ጥቁሮች፣ ሙስሊሞችና ሌሎችም የህብረተሰብ ክፍሎች ላይ በጥላቻ ያነጣጠሩና የነጮች የበላይነትን የሚያቀነቅኑ ናቸው።

ዴልሬይ ሰፈር ታዲያ ይህንን ክስተት በዝምታ እየታገለች ነች። ዛፎች ላይ በተንጠለጠሉትና መኪናዎች ላይ በተለጠፉት ሰሌዳዎችና ወረቀቶች ላይ ብለድ ኤን ሶይል

ደማችን መሬታችን የተባለ ጽንፈኛ ቀኝ ክንፍ ቡድን ማህተም እንደታየባቸውን የተነገረው የደሬ ቀበሌ ነዋሪዎች እነዚያን የጥላቻ ምልክቶች እያነሱ በምትካቸው በየቤታቸውና የንግድ ድርጅታቸው ጥላቻን የሚቃወሙ ሰሌዳዎችን ይለጥፋሉ፣ ይሰቅላሉ። ዴሬ ቀበሌ ነዋሪው

ባለመደብሩ ባለምግብ ቤቱ ነጋዴው እንደ ሰፈር ሰው የሚተያይባት እንደሆነች ነው በኩራት የምትናገረው። ታዲያ አንድ ማለዳ በታዩት ጥቁሮች፣ ሙስሊሞችና ሌሎች ላይ ያነጣጠሩ የጥላቻ ሰሌዳዎች ይህን ሰላማዊና አንዱ ሌላውን ተቀባይነት መንፈስ በጥብጦታል። ኔል ቻፕሊን የደሬ ቀበሌ ነዋሪ ናቸው።

That type of hatred and those negative opinions aren't things that I associate with Del Rey. እንደዛ አይነት ጥላቻና አሉታዊ ነገር የዴልሬይ ነዋሪዎች ተግባር አይደለም። በተለይ እኔና ጩኛዬ በምንኖርበት አካባቢ እንዲህ አይነት ነገር የለም። ታዲያ በሰፈሩ ያሉ ባለንግድ ቤቶች ይህንን የጥላቻ ክስተት በተቃራኒው የራሳቸውን ሰሌዳ እየሰቀሉ ትግል ይዘዋል። ጴጥሮስ ገብረ እግዚአብሔር

For me, it was by putting the sign, it was I have been adopted by this community. ለእኔ ይህን ሰሌዳ በመስቀል ይህ ማህበረሰብ እኔን ተቀብሎኛል ብዬ የማወጅ ዕድል ይሰጠኛል። የዚህ ማህበረሰብ አባል ነኝ፣ ከነዋሪው ጎን ተሰልፌ ማንኛውንም አይነት ዘረኝነት እቃወማለሁ። ጥላቻ የእኛ ሰፈር ጠባይ አይደለም። እዚህ ሰው ሁሉ ይተዋወቃል

ጓደኛ ማቾች ነን። የሥራ ባልደረቦች ነን። ይሄ በእያንዳንዳችን ላይ የተሰነዘረ ጥቃት ነው። ጴጥሮስ ገብረ እግዚአብሔርና አሁን የተናገሩት ስቴቨኒ ራይት በዚያ አካባቢ የመደብሮች ባለቤቶች ናቸው። ደሬይ ነዋሪው በወዳጅነት የሚተያይባትና ተቻችሎ የሚኖርባት ቀበሌ በመሆኗ ትታወቃለች። ጥላቻና አለመቻቻል ደሬይ ውስጥ ቦታ የላቸውም።

ሮድ ኩክሮ የደሬ ዜጎች ማህበር ፕሬዝደንት ናቸው። እንዲህ ሲሉ ያስረዳሉ። የንግግር ነጻነት በዩናይት ስቴትስ ሕገ መንግሥት የተከበረ መብት ነው። ያም ቢሆን እንደዚህ ያለው ተግባር ግን የሚወደድ አይደለም። የደሬ የሰፈር መድኃኒት ቤት ዘ ኔበርሁድ ኔይበርሁድ ፋርማሲ ሁሉን ሰው የምንቀበል ነን የሚል ሰሌዳ መስኮቱ ላይ ለጥፏል።

አንደኛዋ የዚህ መድኃኒት ቤት ባለቤት ስቴሲ ሽዋርትስ ሰራተኞቻቸው ከተለያዩ ማህበረሰቦችና ዘሮች ስብጥር ያላቸው መሆናቸውን ይናገራሉ። የላቲን አሜሪካ ዝርያ የሆኑ ሰራተኞች አሉን። ሙስሊም ሰራተኞችም አሉን። ከፋርስ ባህረ ሰላጤ አካባቢም እንዲሁ

በቃ ምን አለፋችሁ፣ ከሁሉም ቦታ ይህን። እኛ ትልቅ ቦታ ነው የምንሰጠው። ተገልጋዮቻችንም ሲመጡ ደስ ይላቸዋል። ለውሾች የሚያስፈልጉ አቅርቦቶችን የሚሸጠው ዮር ዶግስ ቤስት ፍሬንድ፣ የውሻው ጓደኛ የሚል መደብር አለ። ይህ ደግሞ ጥላቻን እኛ አንፈልግም የሚል ማሳሰቢያ ለጥፏል። የዚህ መደብር ባለቤት ፖል ሄር

ካለፈው ኅዳር ፕሬዝደንታዊ ምርጫ ወዲህ የጥላቻ ንግግር ከቁጥጥር ውጭ ሆኗል እያሉ ነው። ጥያቄው መርዘኛው ንግግር መጀመሪያ የወጣው ከማን ነው አይደለም። ይህን ጥሩ ያልሆነ ንግግር የሚጠቀመው ብዙ ነው፣ መቆም አለበት። የእኛ ዴልሬይ ማህበረሰብ ግን አሉ ፖል ሄር፣ እምቢ ለጥላቻ የሚለው ዕለታዊ የኑሮ መመሪያ ነው።

ተከታዩ ዝግጅት ዲሞክራሲ በተግባር ነው። ፖለቲከኞች በፍትህ ስርዓቱ ውስጥ ጣልቃ ለመግባት የሚያደርጉት ሙከራ በመጪው ወር ምርጫ ወቅት

በሀገሪቱ አለመረጋጋት እንዲፈጠር ሊያደርግ ይችላል ሲል የኬንያ የሕግ ማህበረሰብ አስጠንቅቋል። ፕሬዝደንቱን ኡሁሩ ኬንያታን ጨምሮ የገዢው ጁቢሊ ፓርቲ እጩ ተወዳዳሪዎች ፍርድ ቤቶች ለተቃዋሚዎች ያዳላሉ ሲሉ ይከሳሉ። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምጽ ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራም ይዞታል። አንዳንድ ፖለቲከኞች

ከሐምሌው የኬንያ ምርጫ በፊት እያቀረቡ ያሉት ጥያቄ ፍርድ ቤቶች ምን ያህል ነፃ ናቸው የሚል ነው። የኬንያ የሕግ ማኅበረሰብ ፕሬዚደንት አይዛክ ኦኬሮ በፍርድ ቤቶቹ አሰራር ጣልቃ መግባት መቆም አለበት ይላሉ። ፍርድ ቤቶቹ ከዚህ ቀደም በሰጧቸው አንዳንድ ብይኖች ሳቢያ ጥቃት ደርሶባቸዋል።

ይህን አይነቱ በዳኞች ላይ የሚፈጸም ጥቃት የምርጫውን ተአማኝነትና የሕግና ሥርዓቱን ይጐዳል። በሀገሪቱ ሕግና ሥርዓት መከበሩን ለማረጋገጥ ጥብቅ እርምጃ ሲወሰድባቸው ብቻ ነው ግርግርና ትርምስ የሚወገደው። ዜጎች በሙሉ የፍትሕ ተቋማቱን ነጻነትና አንድነት ማስከበራቸው እጅግ በጣም ጠቃሚ ነው። የኬንያ ከፍተኛው ፍርድ ቤት ባለፈው አርብ በሰጠው ብይን

ገለልተኛው የምርጫና ድንበር ኮሚሽን የድምፅ መስጫ ካርዶችን እንደገና ለማሳተም የጨረታ ማስታወቂያ ማውጣት አይቻልም ሲል አግዷል። ፍርድ ቤቱ ከዚህ ውሳኔ የደረሰው ሂደቱ ሕዝብ ያልተሳተፈበትና አንዳንድ ጉድለቶች የታዩበት በመሆኑ ነው ሲል አስረድቷል። ቀደም ሲልም የምርጫ ኮሚሽኑ ሌላ ጉዳይ ውድቅ ተደርጎበታል። ያም ዋናው የተቃዋሚዎች ጥምረት

የፕሬዝደንታዊ ምርጫውን ውጤት ማሳወቅን በተመለከተ ያቀረበው ጥሪ ነው። በዚህ ላይ ፍርድ ቤቱ የሰጠው ብይን በምርጫ ጣቢያዎች ደረጃ የሚሰጠው ውጤት የመጨረሻው ይሆናል የሚለው ነው። የምርጫ ኮሚሽኑ የሚፈልገው ማዕከላዊ አሰራርን ተከትሎ ውጤቶች ከየአካባቢው ከተሰበሰቡ በኋላ በብሔራዊ ደረጃ ይፋ እንዲደረግ ነው። እነዚህ በከፍተኛው ፍርድ ቤት በተከታታይ የተሰጡ ብይኖች

ገዢውን የጁብሊ ፓርቲ አስቆጥተዋል። ለዚህም ነው ፍርድ ቤቶቹ ከተቃዋሚዎች ጋር እየሰሩና በምርጫ ኮሚሽኑ ሥራ ውስጥ ጣልቃ እየገቡ ናቸው ሲል ክስ ያቀረበው። ፕሬዝደንት እሁሩ ኬንያታም ጉዳዩን ባሳለፍነው እሁድ የምረጡን ዘመቻቸው ላይ አንስተውታል። ሚሚ ናታካ ኒዋምቢ ወኝ ኮቲ ቱሜዋ ሄሽሙ ላኪን

ፕሬዝደንት ኡሁሩ ኬንያታ በስዋሂሊ ቋንቋ ያሉት፣ ለፍትሕ አካላቱ ልነግራቸው የምፈልገው አክብረናችኋል። ከበሬታችንን ግን ከፍርሃት የመጣ ነው ብላችሁ አታስቡ ነው። ተቃዋሚዎቻችን ፍርድ ቤቱን ተጠቅመው የምርጫ ኮሚሽኑን ሲያስፈራሩ ማየት ፈጽሞ የማንቀበለው ጉዳይ ነው ሲሉም አክለዋል። ተቃዋሚዎች ያን የሚያደርጉት የጓሮውን በር በመጠቀም

አሸንፈው ሥልጣን የሚይዙ መስሏቸው ነው በማለትም እሁሩ ኬንያታ ለደጋፊዎቻቸው አስረድተዋል። ያ ፈጽሞ ሊሆን አይችልም ሲሉም አስገንዝበዋል። ፕሬዝደንት እሁሩ ኬንያታ ባለፈው እሁድ የምርጫ ዘመቻቸውን ያካሄዱት በስምጥ ሸለቆ አካባቢ ነው። አካባቢው እንደ አውሮፓውያን ዘመን አቆጣጠር በ2007ና በ2008 የተካሄዱ ምርጫዎችን ውጤት ተከትለው በተቀሰቀሱ ዐመጾች እጅግ የከበደው ግጭት የተካሄደበት መሆኑ ይታወሳል።

በአጠቃላይ በብሔራዊ ደረጃ የምርጫ ውጤቶችን በመቃወም በደረሱ ግጭቶች ከአንድ ሺህ በላይ ሰዎች ተገለዋል። ዋናው ዳኛ ዴቪድ ማራጋ ባለፈው እሁድ መግለጫ አውጥተው ፕሬዚደንት ኡሁሩ ኬንያታ በምርጫ ዘመቻቸው ወቅት ያደረጉትን ንግግር አሳሳቢና ሕዝቡ ፍርድ ቤቶች ላይ ያለውን አመኔታ የሚሸረሽር ነው ብለዋል።

የገዢው ፓርቲ ቃል አቀባይ ለዚህ በዋናው ዳኛ ለቀረበ ክስ መልስ እንዲሰጡ ለተደረገላቸው ጥሪዎች ፈቃደኛ ሳይሆኑ ቀርተዋል። ሴናተር ሙቱላ ኪሎንዞ ጁኒየር ጠበቃና የተቃዋሚ ፓርቲው አባል ናቸው። የምርጫ ዘመቻ የሚካሄድባቸው ስፍራዎች በፍርድ ቤቶች የተሰጡ ብይኖችን ለመቃወሚያ ትክክለኛ ቦታዎች አይደሉም ይላሉ።

ችግር አለን ብለው ካሰቡ ያን ጉዳይ በጽሑፍ ማቅረብ ነበረባቸው። ያን ከደረጉ በኋላ ባቀረቡት መከራከሪያ መሠረት የፍርድ ቤቶቹን ብይን ማጥቃት ትችላለህ። ነገር ግን በክርክሩ ለመሳተፍ ፈቃደኛ ሳትሆን ከቀረህ በኋላ የተሰጠውን ብይን ብትቃወም የሚሰማ የለም። በኬንያ ምርጫዎች ሊካሄዱ ከአንድ ወር ያነሰ ጊዜ መኖሩ ሲታወቅ በወቅቱ ፕሬዚደንትና በዋና ተቀናቃኛቸው

በራይላ ኦዲንጋ መካከል የሚካሄደው ፉክክር ተቀራራቢ እንደሚሆን ነው የፖለቲካ ታዛቢዎች የሚተነብዩት። እንደ አውሮፓውያን ዘመን አቆጣጠር የ2013ቱን ምርጫ በተመለከተ ተቃዋሚዎች ያቀረቡት ክስ ማስረጃ ይጎድለዋል ሲል ጠቅላይ ፍርድ ቤቱ ውድቅ አድርጎ ኡሁሩ ኬንያታ ፕሬዝደንታዊ ምርጫውን አሸንፈዋል ማለቱ ይታወቃል። ዝግጅታችን እስከ

ምሽቱ አራት ሰዓት ድረስ ይቀጥላል። አድማጮች የአሜሪካ መግቢያ ወይም ወደ አሜሪካ መጓዣ ቪዛ ጉዳይ ላይ የተቀናበረ ዝግጅት ይሆናል የሚቀርበው። ዩናይትድ ስቴትስ ሄዶ ልጅ መውለድ የተከለከለ ጉዳይ አለመሆኑን የገለጸው አዲስ አበባ የሚገኘው የአሜሪካ ኤምባሲ።

በቪዛ ቃለመጠይቅ ወቅት ሁኔታውን አለመግለጽ ግን ማጭበርበር ነው ብሏል። ልጅ ለመውለድ ወደ ዩናይትድ ስቴትስ የሚጓዙ የተጠቀሙበትን የሕክምና አገልግሎት ክፍያ በሕጉ መሠረት መፈጸም እንዳለባቸውም ኤምባሲው ገልጿል። ከኢትዮጵያ ወደ ዩናይትድ ስቴትስ በጉብኝት ቪዛ ገብተው በሆስፒታሎቹ ውስጥ ልጅ ከወለዱ በኋላ ለተጠቀሙበት አገልግሎት ክፍያ ሳይፈጽሙ የሚመለሱ እንዳሉ መገለጹን ጽዮን ግርማ ዘግባለች።

ልጅ ለመውለድ መጥቼ ነው፣ የነዋሪነት ደብዳቤ ጻፉልኝ፣ ማረፊያ ፈልጉልኝ በሚሉ እንግዶች መማረራቸውን አንዳንድ የዋሽንግተን ዲሲ አካባቢ ነዋሪዎች ይናገራሉ። አሜሪካ ሄጄ ልወልድ ነው ወይም እሱኮ፣ እሷኮ አሜሪካን የተወለደው የተወለደችው የሚል ጠንከር ያለ አቅምን የሚጠይቅ የማንነት መገለጫ ንግግሮችም እንደ ቀልድ ከሰዎች አንደበት ጣል ሲደረጉ ይሰማሉ።

አንዲት እናት ዩናይትድ ስቴትስ ውስጥ በሚገኙ ሆስፒታሎች ውስጥ በመደበኛ የወሊድ መንገድ ልጅ ለመውለድ ብትፈልግ ከ10 ሺህ ዶላር 225 ሺህ የኢትዮጵያ ብር ማለት ነው መክፈል አሊያም የክፍያውን ተመጣጣኝ የሕክምና ኢንሹራንስ በግዢ ማቅረብ ይጠበቅባታል።

ይህን ማድረግ የማትችል ከሆነ ደግሞ በዲሲ ከተማ በሚገኝ መኖሪያ ቤት ውስጥ በዝቅተኛ ደረጃ መኖሯን ማረጋገጫ አቅርባ የነፃ ኢንሹራንስ አገልግሎት ማቅረብ ይጠበቅባታል። ከመደበኛ ውጪ በሆነ በቀዶ ጥገና ከወለደች ደግሞ ክፍያው እስከ 17ሺህ ዶላር ማለትም ከ382 ሺህ የኢትዮጵያ ብር በላይ እንደሚፈጅ ይገመታል። ኢትዮጵያ የሚገኘው የአሜሪካ ኤምባሲ እንዲህ ያሉ የሕክምና ክፍያዎች አለመፈጸማቸው ያሳሰበው ይመስላል። ከዚህ ጋር ተያያዥነት ያለው

የማሳሰቢያ መልእክት ለኢትዮጵያ አየር መንገድ መላኩ ተሰምቷል።

በኢትዮጵያ የዩናይትድ ስቴትስ ኤምባሲ የመረጃ መኮንንና ቃል አቀባይ ኒኮላስ ባርኔት ስለ ጉዳዩ ጠይቄያቸው ነበር። ደንበኞቻቸው ከቪዛ ሰጪው አካል ቪዛ ስለሚያገኙበት መንገድ መከተል ያለባቸውን መስፈርት ሳይከተሉ ሲቀሩ ለማስተማር ብዙ ጥረት እንደሚያደርጉ ገልጸው የኢትዮጵያ አየር መንገድ ሰራተኞችና ቤተሰቦቻቸው ጉዳይ የዚሁ አንዱ አካል እንደሆነ ተናግረዋል።

It's for the employees of Ethiopian Airlines or any other applicant to tell us the truth about what they plan to do in the United States. ከኤምባሲው የተላከውን መልእክት ስትመለከችው በዋናነት የሚያስረዳው የኢትዮጵያ አየር መንገድ ሠራተኞችም ሆኑ ሌሎች ቪዛ ጠያቂዎች ወደ አሜሪካ ለምን እንደሚሄዱና ምን ማድረግ እንደሚፈልጉ እውነቱን ሊነግሩን ያስፈልጋል የሚል ነው። ለምሳሌ ይላሉ ኒኮላስ። ይህንን ሐሳባቸውን በምሳሌ ሲያስቀምጡ አንድ ሴት የአንድ ዓመት ቪዛ አላት እንበል።

ቪዛው በተሰጠበት ወቅት እርጉዝ አልነበረችም። እርግዝና የመጣው ከዛ በኋላ ቢሆንና ቪዛውን ለዛ ተጠቅመውበት ከሆነ ግለሰቧ ምንም ህገወጥ ተግባር አልሰሩ ማለት ነው። ይህም ሆኖ ግን በሆስፒታል ውስጥ የተሰጣቸውን የወሊድ ሕክምና አገልግሎት ወጪ ሙሉ ለሙሉ መክፈል ግዴታቸው እንደሆነ ይናገራሉ። ለሁለተኛ ጊዜ በሚያመለክቱበት ጊዜም ቪዛውን ለተጠቀሙበት ትክክለኛ ተግባርና እውነቱን መናገር ይጠበቅባቸዋል ብለዋል።

ብዙ ሰዎች ቪዛ ለማግኘት በሚያመለክቱበት ጊዜ የሚያቀርቡት በጣም አስፈላጊ ናቸው ብለው የሚያስቧቸውን ሰነዶች፣ የድጋፍ ደብዳቤዎችና የመሳሰሉትን ነው። ይህ ስህተት ነው። ምን አይነት ሰነድ ማሟላት እንደሚያስፈልግ እኛ በጣም ግልጽ የሆነ አሰራር አለን።

ዋናውን ትኩረት የምንሰጠው ግን ለሚሞሉት ማመልከቻ ነው። ማመልከቻው በሐቅ ላይ ተመስርቶ መሞላት አለበት። አመልካቾች አጭበርብረው ቪዛ ለማግኘት ከሞከሩ ለአንድ ጊዜ ብቻ ሳይሆን እስከ ወዲያኛው ሊከለከሉ ይችላሉ። ይህ አክብደን የምናየው ጉዳይ ነው።

ከኢትዮጵያ አየር መንገድ ጋር ያደረጉት ውይይትም ከተለያዩ ቡድኖችና የህብረተሰብ ክፍሎች ጋር በመገናኘት ሁኔታውን በተመለከተ ለማስተማር የሚያደርጉት ጥረት አንዱ ማሳያ መሆኑን ገልጸው ሰዎች ሕጎቹን ባለማገናዘብና ባለመረዳት አስቸጋሪ ሁኔታ ውስጥ እንዳይወድቁ ይረዳቸዋል ይላሉ ቃል አቀባይ ኒኮላስ።

ይህ ሕግ ለሁሉም ይሠራል። አሜሪካ ውስጥ ልጅ መውለድም ሆነ አሜሪካ ውስጥ በሚገኙ የሕክምና ተቋማት ውስጥ ሕጋዊ ሰነድ ይዞ አገልግሎት ማግኘትም ሕጋዊ ነው። ለአገልግሎቱ ክፍያ መፈጸም ግን ግዴታ ነው።

በተጨማሪም ለሁለተኛ ዙር ቪዛ ማመልከቻ በሚያቀርቡበት ጊዜ እውነቱን መናገር አለባቸው። የጉዞ ምክንያት ለወሊድ ወይም ለሕክምና ከሆነ በግልጽ መናገር ያስፈልጋል። መረጃውን ከደበቁና ዋሽተው ካገኘናቸው ትልቅ ማጭበርበር አድርገን ነው የምንወስደው።

በዋሽንግተን ዲሲ ነዋሪ የሆነውና የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራች አቶ ተፈራ ኃይሉ በጉብኝትና በንግድ ቪዛ ወደ ዩናይትድ ስቴትስ በመጓዝ ልጅ የሚወልዱ ሰዎችን ማንነት በሶስት ይከፍላቸዋል። ብዙ ጊዜ እንደዚህ ያለ ነገር ታች ላለው ወይም ደግሞ ለተራሰው ው ሳይሆን በተለይ ይሄ ነገር የንግድ ባለቤቶች በዚህ ላይ ደግሞ ቤተሰባቸው አሜሪካ የሚኖርም ካናዳ ሌላው ደግሞ ከቢሮ ኃላፊነት ጋር

የቢሮ ኃላፊ ከመሆን አንጻር ለምሳሌ ዋናው የኢትዮጵያ አየር መንገድ ስንመለከት እንደዚህ በኢትዮጵያ አየር መንገዶች ብዙ ጊዜ ስራዎች በሚሰሩበት ጊዜ አንዱ በነፊቱ ወደ ውጭ ወደ ፈልጉበት ሀገር የሚሄድ ነው። ስለዚህ እንደነዚህ አይነት ሰዎች ናቸው በተለይ

ገበያቸው ትንሽ ከፍ ያለ የሚባልም አለ። ንግ ምልሽ የስልጣን ባለስልጣናትም ይኖራሉ። ስለዚህ የባለስልጣን ቤተሰቦችም አሉ። በምክንያት ምንድን ነው ዋናው ነገር የከሌኮ ባለቤቱ ልትወልድ ነው አሜሪካ ወይም አውሮፓ ወይም ካናዳ ሲባል ማንነትንም ስቴተስንም የሚያሳይ ነገር ነው። እነዚህ ሰዎች በተለይም ዲኤምቪ በሚባለው ና ዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድን በሚያካትተው አካባቢ ለመውለድ ከመጡ አሊያም እዚህ ከመጡ በኋላ አገልግሎቱን ማግኘት ከፈለጉ

አገልግሎቱን የሚያገኙት በተለያየ መንገድ እንደሆነ አቶ ተፈራ ይናገራል። አንደኛው ክፍያውን ሙሉ ለሙሉ ይፈጽማሉ ወይም ኢንሹራንስ ይገዛሉ። ይህንን የሚያደርጉትም በጣም ጥቂቶች እንደሆኑ ይነገራል። ሁለተኛው መንገድ በተለይ በዋሽንግተን ዲሲ ውስጥ የሚኖርና ዝቅተኛ ገቢ ማግኘቱን እንደ ውሃና መብራት የመሳሰሉ ወራዊ ክፍያዎቹ ዝቅተኛ መሆኑን የሚያሳይ መረጃ በማቅረብ የነጻ ሕክምና ያወጣሉ።

ሶስተኛ የተቸገሩ ሰዎችን የሚረዱ ድርጅቶችና ሆስፒታሎች ጋር በመሄድ ምንም ገቢና ሰው የሌላቸው መሆኑን አስረድተው አገልግሎቱን ያገኛሉ። አራተኛው መንገድ በድንገተኛ ወደ ሆስፒታሎቹ መግባትና አገልግሎቱን ማግኘት ነው። አቶ ተፈራ እንደሚሉት በዲሲ አካባቢ የሚኖሩ ሰዎች ዘመዶቻቸው ወይም የሚያውቋቸው ሰዎች ከኢትዮጵያ መጥተው ደብዳቤ እንዲጽፉላቸው ሲጠይቋቸው ላለማስቀየም በሚል እንደሚተባበሯቸውና

አብዛኛው የዲሲ ነዋሪ በዚህም እንደሚማረር ይናገራሉ። በዋሽንግተን ዲሲ የሚገኘው የኢትዮጵያ የኅብረተሰብ አገልግሎት የልማት ድርጅት ስራ አስኪያጅ አቶ ዳዊት ግዛው ጋር ሰፋ ያለው ውይይት አድርጌ ነበር። ድርጅታቸው መስፈርቱን ለሚያሟሉ የማህበሩና የማህበረሰቡ አባላት ማንኛውንም አገልግሎት

እንደሚሰጥ ይናገራሉ። አለ የሚሞሉ ፎርሞች፣ በዛ ፎርም አማካኝነት ያንን ሲያሟሉ ኢንሹራንስ ያገኛሉ ማለት ነው። ያንን ማሟላት የማይችል ሰው ግን አያገኝም። ነገር ግን በዚህ ሀገር ህግ ደግሞ አንድ ሰው መጥቶ እርጉዝም ከሆነች

በኢመርጀንሲም እንኳን ቢገቡ መውለድ የሚችሉበት ሀገር ነው። ነገር ግን እኛ ጋር መጥተው ሁሉን ነገር የሚያደርጉት ምንድን ነው? መስፈርት አለ። ያን መስፈርት በሚያሟሉበት ሰዓት ላይ እኛ መርዳት ባለብን መልክ እንረዳለን እንጂ እነዚህ ከሬ ከኢትዮጵያ ነው የመጡት። በነገራችን ላይ ኢትዮጵያንን ብቻ አይደለም ይሄ ድርጅት የሚረዳው ኤርትራውያንንም ይረዳል። ሌሎችም አፍሪካ ሀገሮች እንዲሁም ከአንዳንድ አረብ ሀገሮችም የሚመጡ አባላቶችም አሉን

ፕሮሰስ እናደርጋለን ማለት ነው። መስፈርቱ ምንድን ነው? መስፈርቱ ምንድን ነው? አንደኛ ዲሲ መኖር ይገባቸዋል እና ዲሲ ስለመኖራቸው ማረጋገጫ ያመጣሉ። ያን ማረጋገጫ ካመጡ፣ ስለዚህ በዛ አማካኝነት ያንን ነገር ካሟሉ በኋላ ማንኛውም ሰው ግልጋሎቱን መውሰድ ይችላል ማለት ነው። ለምታገኘው የወሊድ ሕክምና አገልግሎት የሚያስከፍለው ገንዘብ ግምት ምን ያህል እንደሆነ ጠየኳቸው። አቶ ዳዊት ይመልሳሉ።

በኖርማል ከሆነ እስከ ስምንት እስከ አስር ሺ ሊሆን ይችላል። ሴሴክሽን ሲሆን እንደየ ሁኔታው እንደ ቁስሉ፣ እንደ ምናምን እስከ አስራ ስምንት አስራ ዘጠኝ ሊሄድ ይችል ይሆናል። አንዲት ልጇን ዩናይትድ ስቴትስ ውስጥ በሚገኙ ሆስፒታሎች የምትወልድ እናት ከላይ ከተዘረዘሩት መንገዶች በአንዱ ሕክምናውን ካገኘች ታዲያ የታከመችበትን ሂሳብ ሳትከፍል ወደ ኢትዮጵያ ተመልሳ ትሄዳለች የሚባለው እንዴት ነው ብያቸው ነበር አቶ ዳዊትን። እንደኔ እንደኔ ግምቴን ነው የምናገረው ሰዎች

ዝም ብለው ድንገት ወይን መጥተው ኢመርጀንሲ ገብተው ይወልዳሉ። ኢመርጀንሲ ሲወልዱ አሁን ማንም ወገን የሚከፍልላቸው የለም። ወይንም ችግራቸውን አሳውቀው ያን ችግር ወይም በቤተ ክርስቲያን ኦር በሌላ እንደዚህ ነጻ አይነት የኢንሹራንስ የተለያዩ ነገሮችን ሳይጠቀሙ ይወልዱና የሚሄዱበትም ሁኔታ ሊኖር ይችላል። ያን ሰዓት ማንን ነው ሆስፒታሉ ኢንሹራንስ ምንም ነገር የሚጠይቀው የለም። ስለዚህ የሚጠይቀው ማንን ነው? የወለደውን ሰው ነው።

ወደ ኢመርጀንሲ ሲገባ ብዙም ነገር አለ። አብሮት ኢንፎርሜሽን መግባት አለበት፣ አንዳንድ ነገር ማግኘት አለበት። ነገር ግን ኢመርጀንሲ ደግሞ ከተገባ ግዴታ ያው ማከም አስፈላጊ ነው። ሁለተኛው ምክንያት ደግሞ የነጻ ኢንሹራንሱ ከሚፈቅድላቸው በላይ ተጠቅመው ሲገኙ ነው ይላሉ አቶ ዳዊት። ገና ደግሞ ሌላ ምንድን ነው ኢንሹራንሱ የማይሸፍነው ደግሞ ፓርት አለ ከተወሰነ ሰው አሁን ለምሳሌ በሲ ሴክሽንም

ምን ያህል አንድ ሴት ልጅ ወልዳ መቆየት እንዳለባት አለ። ከዛ በኋላ ያለውን በኢንፔሽንት ሆና እንድትቀጥል አይፈቅድ ኢንሹራንሶቹ ማለት ነው። አውት ፔሽንት ሆና እንድትቀጥል ያደርጋታል። ያን ሰዓት ሆስፒታሉ ቢል ሲያደርገው ኢንሹራንሱን ኢንሹራንሱ አይከፍልም። ምክንያቱም የእኛ ኮንትራት እዚህ እዚህ ድረስ ነው ይላል። ያን ሰዓት ያን ቢል ወደ ሰውየው ይልካል ማለት ነው። እናት በድንገተኛ ገብታ ከወለደችና ሕክምናውን ካገኘች በኋላ የሕክምና ወጪውን እንድትከፍል በአድራሻዋ ሲላክ ምናልባትም ወደ መጣችበት ተመልሳ ይሆናል።

አቶ ተፈራ በዚህ ምክንያት አድራሻቸውን የሰጡ የዲሲ ነዋሪዎች ችግር ሊያጋጥማቸው ይችላል ይላል። ደጋግመው ለመርዳት በሚደረገው ጥረት እነዛም ሰዎች ከአገልግሎቱ የወጡበት ሁኔታ አለ። ምክንያቱም ያ ቤት በጣም ብዙ ሰዎችን በማስተናገድ ማለት ነው። ስለዚህ አንዳንድ ጊዜ ከአገር ቤት መጥተው እዚህ የሚጠቀሙ ሰዎች እዚህ ላለው ቤተሰብ ሳይታወቅ ለብዙ ችግር ይጋለጣሉ። ግን አሁን ግን አሁን ባለው ተጨባጭ ሁኔታ አለም፣ የትራምፕ አድሚኒስትሬሽን ሰውም

አሁን እንደዚያን ነገር አይተባበርም ምትቷል። አቶ ዳዊት ክፍያ የማይፈጽሙ የአገልግሎቱ ተጠቃሚዎች እንዳሉ ሁሉ ከፍለው አገልግሎቱን የሚጠቀሙ እንዳሉ ይናገራሉ። ይህንን ሁኔታ በቅርበት ሲከታተል እንደቆየ የሚናገረው የዲሲው አቶ ተፈራ ኃይሉ የሕክምና አገልግሎቱ ባልተከፈለ መንገድ ልጆቻቸውን የወለዱ እናቶች ልጆቻቸውን ይዘው በድጋሚ ወደ ዩናይትድ ስቴትስ ለመግባት ሲሞክሩ ችግር እየገጠማቸው አሊያም የተጠቀሙበትን ሂሳብ እንዲከፍሉ እየተገደዱ ነው ይላል።

ለዚህም ይመስላል አዲስ አበባ የሚገኘው የአሜሪካ ኤምባሲ የተጠቀሙበትን የወሊድ የህክምና አገልግሎት ወጪ መክፈል ግዴታ መሆኑን ያስገነዘቡት። በዚህ ጉዳይ ስማቸው ከተነሳው መካከል የኢትዮጵያ አየር መንገድ ሰራተኞችና ቤተሰቦች ጭምር ሲሆኑ ይህንን በተመለከተ ከአየር መንገዱ ምላሽ ለማግኘት ጥረት አድርገን ነበር። አየር መንገዱን በሰጠን ምላሽ ይህ በጣም ግላዊ ጉዳይ ነው፣ በዚህ ጉዳይ ላይ ምንም ምላሽ አይኖረን ብሎናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።

Yeah. <laughs>

ጽዮንን እናመሰግናለን። ከመሰናበታችን በፊት አንድ የማጠቃለያ ዜና ይኖረናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በካታርና ሽብርተኞችን እየረዳች ነው በሚል በወነጀሏት አራት ጎረቤቶቿ የሆኑ የባህረ ሰላጤው ሀገሮች ጋር ያለውን ውዝግብ ለመሸምገል በያዙት ጥረት ዛሬ ከወንጃያዎቹ አንዷ ወደ ሆነችው ወደ ሳውዲ አረቢያ ተጉዘዋል። የጀዳው ድርድር ዜና የተሰማው ዩናይትድ ስቴትስና ካታር የትብብር ስምምነት በተፈራ

የተፈራረሙ ማግስት መሆኑ ነው። ዶሃ ከዩናይትድ ስቴትስ ጋር ስምምነት የተፈራረመችው በሽብርተኝነት ለሚፈረጁ ወገኖች የሚደርስ የገንዘብ ድጋፍ እንዲነጥፍ በማለት ነው።

የውጭ ጉዳይ ሚኒስትር ቲለርሰን ፕሬዝደንት ትራምፕ ባለፈው ግንቦት ወደ ሪያድ ሲጓዙ ያሳዩትን የመሰለ መንፈስ ተላብሼ ነው ኳታር የተገኘሁት ሲሉ ተናግረዋል። የዩናይትድ ስቴትስ ብቸኛ ግብም ሽብርተኝነትን ከምድረ ገጽ ማጥፋት ነው ብለዋል።

ከመሰናበታችን በፊት ዕለቱን ለማስታወስ ያህል ካሳ ምርጫ በኋላም ደጃጅ ካሳ ምርጫ በኋላም አጼ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ የተወለዱት ዛሬ በ1829 ዓ ም እንደርታ ማይ ቢሃ ላይ ነበረ። ዝግጅታችን ተጠናቀቀ። ወደ ትግርኛ ስርጭት ይሆናል የምናልፈው። አብራችሁን ስላመሻችሁ እናመሰግናለን። ነገ በተለመደው ሰዓት እንገናኛለን። ደህና እደሩ መልካም